ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ22 እና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። የማያገኘው የማያውቀው የማያወራው ሰው የለም። የዌሌፍ አባል ሊሆን ይችላል። የአደግ አባል ሊሆን ይችላል የኢፒልፍ አባል ሊሆን ይችላል። የማንም ድርጅት አባል ከሁሉ ጋር ቁጭ ብሎ በጥሞና ሰምቶ በጥሞና ለመመለስ በተለይም በኢትዮጵያችን የፖለቲካ ህዋ ውስጥ እንዲህ አይነት ሰው ብርቅ ሆኖ ስለሚታይ ምነው ብዙ ሙሉ ጌታዎች ኢትዮጵያ በኑሯት የሚያሳይ ሰው ነው። መሪ ማለት የዛሬውን ልዩነት አልፎ የወደፊት አንድነትን ለመመስረት የሚችል ነው፣ መጎዳት የሚችል ነው፣ ሌሎችን ማገልገል የሚችል ሰው ነው። የተለያዩ የፖለቲካ አቋም ባላቸው ወገኖች መካከል የሚካሄድ በጭብጥ ላይ ያተኮረ ክርክርና ውይይት ባህል ይኖሩበት በነበረው በዚህ ዋሽንግተን ዲሲና አካባቢው የኢትዮጵያውያን ማኅበረሰብ ዘንድ ከፍተኛ ተወዳጅነት የነበራቸውና ዛሬ በሕይወት የሌሉ አንድ የፖለቲካ ሰው መልካም ምሳሌ መነሻ አድርጎ የተሰናዳ ስነ ስርዓት ለእኛም መነሻ ሆኖናል። እንግዲህ ያለው ተመልካች እዚህ ያለው ሲመጣም ተፈጥሮ አዋክቦት ህይወቱ፣ አካባቢው ያለው ችግር ተሸክሞ ስለሚመጣ አንዳንድ ጊዜ ሰዓት እያየ የሚቀመጥ ተመልካች ነው ያለ። በስንት ሰዓት አልቆ ወጥቼ ለሪማረግ ካለበት፣ ልጅ መጠበቅ ካለበት፣ ስራ መግባት ካለበት ወደሚቀጥለው ህይወቱ ነው ነፍሱ የምትዋከበው። በተለይ በምንኖርበት ስደት ዓለም ውስጥ ስደተኛውን ህብረተሰብ የሚመለከት ነው ወይ፣ የሀገሩን ባህል ወግ ልማድ ያስተላልፋሉ ወይ፣ ታሪኩን ይጠቅስለታሉ ወይ፣ የአሁኑን የኑሮውን ህይወት ይይዝለታሉ ወይ የሚለውን ጥያቄ እንጠይቃለን። ተውኔት በአሜሪካ ተውኔት በስደት ወይንስ ጥበብ ሲሰደድ? ከቅንብራችን አንዱ ይመለከተዋል። ቆይታ ከኢትዮጵያ ዘመናዊ የሙዚቃ ቀረጻ ትውውቅና ገበያ ቀያሹ አቶ አማ ሸቴ ጋር ሌሎችም አሉን። ሰዓታችን እንደፈቀደ ለዛሬ የእሁድ ግንቦት 3 2006 ዓ ም የራዲዮ መጽሔት ፕሮግራም ያሰናዳናቸውን ልዩ ልዩ ዝግጅቶች ይዘን እስከ አራት ሰዓት አብረናችሁ እናመሻለን። የዝግጅታችንን መሰናዶች አስቀድመን ብንደረድርም ታዲያ ሰላምታውን አልዘነጋንም መሆኑን አድማጮች፣ እንደምን አመሻችሁ እንደምንሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበነን ደሳላ መኮንን ነው ዛሬ ፕሮግራማችንን የሚያቀናብረው። የሰዓቱን የዓለም ዜና እናስቀድምና እንመለሳለን። እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነች ፍስሐዬ ነኝ። ናይጄሪያ ውስጥ የሚንቀሳቀሰው ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን ባለፈው ወር ሴት ተማሪዎችን ከአዳሪ ትምህርት ቤት በጠለፈበት ወቅት ያመለጹት ተማሪዎች ስላሳለፉት ስቃይ ተናግረዋል። ሰላላውን የተባለች የ19 ዓመት ዕድሜ ተማሪ ስለ ጠለፋው ሂደት ስትናገር እጅግ አስፈሪ ከመሆኑ የተነሳ በቃላት ለመግለጽ ያዳግታል ብላለች። ከተጠለፉት የክፍሏ ተማሪዎች ብዙዎቹ ለማምለጥ ባለመድፈራቸው እንደሚያሳዝናት ገልጻለች። 276 ተማሪዎች በአሁኑ ወቅት የገቡበት አልታወቀም። ልጅቱ አንዳንድ ቤተሰቦቻቸውን ስታይ ታዲያ ታለቅሳለች። ከጠለፋው ካመለጡት 53 ተማሪዎች አንዷ የሆነችው የ16 ዓመት ዕድሜ ልጅ ከሁለት ተማሪዎች ጋር ሆና ከማምለጧ በፊት ሁለት ኤኬ 47 መሳሪያ የያዙ ወንዶች የተሰረቀ ምግብ እንዲያበስሉ አዘዋቸው እንደነበር ገልጻለች። ርዕሰ ሊቃነ ጳጳሳት ፍራንስስ ዛሬ ለልጆቹ መለቀቅ ጸልየዋል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምሮን ደግሞ የጠለፋውን ተግባር በናይጄሪያና በሌሎችም ቦታዎች የሚካሄድ ኃይል ተጠቃሚ ጽንፈኛ እስላማዊነት ብለውታል። ዩናይትድ ስቴትስ እና ሌሎች በርካታ ሀገሮች የተጠለፉትን ልጆች በመፈለግ ተግባር ለመርዳት የስለላና የወታደራዊ ጥበብ ባለሙያዎችን ልከዋል። በምስራቅ ኡክራይን የሚገኙት የሩሲያ ደጋፊ ተቃዋሚዎች ዛሬ በነጻነት ጥያቄ ላይ ህዝበ ውሳኔ አካሂደዋል። ኬቪ ያለው የኡክራይን መንግስት ግን ወንጀለኛ ፌዝ ብሎታል። ዶኔትስክና ሉሃንስክ በተባሉት የኡክራይን ክልሎች ከመላ ሀገሪቱ ህዝብ 15 ከመቶ የሚሆኑት የክልሎቹን ነጻነት ይደግፉ ወይም ይቃወሙ እንደሆነ ለመግለጽ ዛሬ ድምፅ ሰጥተዋል። ህዝበ ውሳኔ የተካሄደው በኡክራይን ግዛት ውስጥ ሆነው ሰፋ ላለ የውስጥ አስተዳደር ነፃ ሀገር ለመመስረት ወይም ደግሞ ከሩሲያ ጋር ለመደባለቅ እንደሆነ ግልጽ አይደለም። ኪየቭ፣ ዩናይትድ ስቴትስ እና የአውሮፓ ሸሪኮቿ ህዝበ ውሳኔውን ህገ ወጥ በማለት አውግዘውታል። ህዝበ ውሳኔው በኡክራይን ሉዓላዊነት ላይ ህጋዊ አንደምታ አይኖረውም ስትል ኪየቭ አስታውቃለች። ኡክራይን በሁለት ሳምንታት ጊዜ ውስጥ ፕሬዝዳንታዊ ምርጫ ታካሄዳለች። በርካታ በምስራቁ ክፍል ያሉ ዜጎች ዛሬ በተካሄደው ህዝበ ውሳኔ የተሳተፉ አይመስልም። የኡክራይን ጊዜያዊ ጠቅላይ ሚኒስትር ኦሌክሳንደር ቱርቺኖቭ ለክልሎቹ ነጻነት መጠየቅ ጉድጓድ መማስ ማለት ነው ሲሉ ነጻነት የሚደግፉትን ሰዎች አስጠንቅቀዋል። በምስራቅ ኡክራይን ሰፋ ያለ የውስጥ አስተዳደር እንዲኖር በሚደረግ ንግግር እንዲሳተፉ ለተቃዋሚዎቹ ጥሪ አቅርበዋል። ቪየትናም መዲና ሃኖይ ላይ በብዙ መቶ የሚቆጠሩ ሰዎች ሁለቱ ሀገሮች ይገባኛል በሚሉት ደቡብ ቻይና ባህር ፓራሰል ደሴት አጠገብ ቻይና የነጻነት የነዳጅ ዘይት መቆፈሪያ መሳሪያ መትከሏን ለመቃወም በቻይና ኤምባሲ ውጭ ተሰልፈዋል። መለዮ የለበሱና ያልለበሱ የጸጥታ ሰራተኞች በሰላማዊ ሰልፉ ላይ አይናቸውን ጥለዋል አይናቸውን ጥለው ሲከታተሉ ውለዋል። በቻይና ኤምባሲ ፊት የተሰለፉትን ሰዎች ከኤምባሲው ለመለየትም መሰናክሎች አስቀምጠዋል። ሰልፉ ቻይና ውስጥ ከተካሄዱት ትልልቅ የተቃውሞ ሰልፎች አንዱ ሲሆን ሰልፈኞቹ አርማቸውን ይዘው ጸረ ቻይና መፈክሮች ያስተጋቡ እንደነበር ተዘግቧል። የቻይናው የነዳይ ዘይት ቁፋሮ መሳሪያ ባለፈው ሐሙስ እንደተተከለ ቬትናም በበኩሏ መርከቦች ልካለች። ይሁንና የቬትናም መርከቦች የነዳይ ዘይት መቆፈሪያ መሳሪያ የተተከለበትን ቦታ ለመጠበቅ የከበቡትን የቻይና መርከቦችን ሰብረው ለመግባት አልቻሉም። ቻይና ከመላ ጎደል መላ የደቡብ ቻይና ባህር የኔ ነው ትላለች። ብሩናይ፣ ማሌዥያ፣ ፊሊፒንስና ታይዋን ደግሞ በየበኩላቸው ይገባኛል ይላሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ቃል ሙት ነው አንዳንዶች ይላሉ ቃል ከተነገረ አለቀ በቃለት ሞቶ ተቀበረ እኔ ግን የምለው ቃል እስትንፋስ ዘርቶ መኖር የሚጀምረው ከአንድ አፍ ሲወጣ የተሰማለት ነው ቃል ሙት ነው ኤሚሊ ዲክሰን a word is dead በሚል በጻፈችውና ሟቹ ገጣሚና ጋዜጠኛ መስፍን ሸብር በተረጎማት ግጥም የዛሬ ግንቦት 3 ዝግጅታችንን ጀምረናል። የአስናቀች ወርቁን አራዳ እናስከትላ

yrዳj y mቀt sጠkt t ad sb rdሆ d bb yrdሆy ngr mሰ nfiklo የተወዳጇን ድምፃዊት አስናቀች ወርቁን አራዳ ነበር የሰማነው። የሟቿን ባለክራር ሕይወት የሚተርቅ ፊልም በመጪው ፕሮግራማችን እንመለከታለን። አሁን ለምሽቱ ቀዳሚ ወዳደረግነው ቅንብር ነው የምናልፈው። ተውኔት በአሜሪካ፣ ተውኔት በስደት ወይንስ ጥበብ ሲሰደድ ተወያዮች ጋብዘን ቆይታ ያደረግንበት የምሽቱ የኪነ ጥበብ ጎጆአችን ነው። ቀደም ፀሐይ ወዳጆ፣ ተስፋዬ ሲማ፣ አባዮ ታደሰ። በቅድሚያ እንግዶች ለጊዜያቸው አመሰግናለሁ። የውይይታችን ጭብጥ ቲያትር በአሜሪካ ይሰኛል። ቲያትር በአሜሪካ ለኢትዮጵያውያን በኢትዮጵያውያን እንዴት ይሰራል? ማን ይመለከተዋል? ግል ገጠመኞቻችሁ ምን ይመስላሉ በውይይታችን ከሚነሱ ጭብጦች ውስጥ ናቸው። ከታዳሚው እንነሳ። በኢትዮጵያና በአሜሪካ መካከል ያለ የቲያትር አቀራረብ የተመልካቹንም ማንነት ከግምት ማስገባቱ አይቀርምና ኢትዮጵያ በቲያትር ቤቶቹ የትነት እንኳን ተመልካቹ ይለያል ተብሎ የምታስቡት ምን አይነት ተመልካች፣ የትኛው ቲያትር ቤት ምን አይነት የቲያትር አይነት ጠብቆ ይመጣል የሚለውም ሀሳብ ስላለ፣ ተመልካቹ የኑሮ ሁኔታ፣ ሌሎች ምክንያቶች ከግምት ገብተው ማንን በአእምሯችሁ ይዛችሁ ቲያትር ትሰራላችሁ? ምን አይነት ቲያትር ተስፋዬ? እኛ ቲያትር በምንሰራበት ጊዜ መጀመሪያ የተመልካቹን ሳይሆን በመጀመሪያ ደረጃ የምናየው ቲያትሩ ምን ይመስላል፣ ምን አይነት ጭብጥ አለው፣ ምን አይነት ይዘት አለው፣ እንዴት ነው የተዋቀረው ብለን ካየን በኋላ ልንሰራው እንችላለን ወይ፣ ጥሩ መልእክት ያስተላልፋለሁ የሚለውን መጀመሪያ እኛን ይጥመናል የሚለውን ነገር ምክንያቱም እኛም ህብረተሰቡ አንዱ ክፍል ስለሆነን ይህንን በእኛ ዓይን እንገመግምና እናያለን። ያ ደግሞ ህብረተሰቡን የሚመለከት ነው ወይ? በተለይ በምንኖርበት ስደት ዓለም ውስጥ ስደተኛውን ህብረተሰብ የሚመለከት ነው ወይ? የሀገሩን ባህል፣ ወግ፣ ልማድ ያስተላልፋል ወይ ታሪኩን ይጠቅስለታል ወይ የአሁኑን የኑሮውን ህይወት ይይዝለታል ወይ የሚለውን ጥያቄ እንጠይቃለን። ከዚያ በኋላ ቴትሩ እንዴት ነው የተቀረጸው? በትራጀዲ ነው፣ በኮሜዲ ነው፣ በፋርስ ነው፣ ሲሪየስ ነው፣ ሜሎድራም ድንቃይ ነገር የምንለው ነው፣ በየትኛው ነው የተካተተው የሚለውን ነገር እናይና እነዚህ ነገሮች ማንን ማንን ይይዛሉ። ለምሳሌ ብለን ስናስብ አብዛኛው የህብረተሰብ ክፍል ወጣቱ እንደመሆነ መጠን ወጣቱን ሊይዝልን የሚችለውን አንጋፋውንም ህብረተሰብ የሚይዘውን መንገድ ይዘን ነው የምንሄደው። በእርግጥ አገር ቤት ያለው የአሰራር ሁናት ትንሽ ለየት ይላል። እኛ በነበርንበት ጊዜ በተለይ አንጋፋዎቹ አርቲስት አለም ፀሀይ በነበሩበት ዘመን እንኳን ይለያያል። ማለት በብሔራዊ ቲያትር የሚሰራው የቲያትር አይነት ከሀገር ፍቅር ይለያል። የሀገር ፍቅሩ ከራስ ቲያትር ይለያል። ኦዲንሱ ምን አይነት ነው? ወደ መርካቶ አካባቢ ለምሳሌ ወደ ራስ ቲያትር የሚመጣው ተመልካች ምን አይነት ነው? ምንድን ነው የሚወደው? ምን አይነት ስራ ነው የሚጥመው? ምን አይነት ቢቀርብለት ጥሩ ነው ተብሎ ግምገማ ሲደረግ፣ ያ ይታያል። ወደ ብሔራዊ ቲያትር ደግሞ አካባቢ የሚመጡ ምን አይነት ሰዎች ናቸው? ምን አይነት ፕሌ ቢሆን ነው ራሱ መድረኩ ሲያመችል? እነዚያ ነገሮች ሁሉ ተጠቃለው ነው የሚቀርቡለት እና እዚህ ግን በምናሳይበት ጊዜ የህብረተሰባችን ስብጥር በጣም ብዙ ነው። እጅግ በጣም ሪሞት ከሆነው ከኢትዮጵያ ክፍል የመጡ ሰዎች አሉ። ደግሞ ቲያትር ብዙ ከሚታይበትና ብዙ የቲያትር ተመልካችም የሚሰሩ ሰዎችም ካሉበትም ከአዲስ አበባ የመጣ ሕብረተሰብ ስላለ የተቀያየጠ ሕብረተሰብ ነው። ቲያትር ከና ከቶ አይቶ የማያውቅ አለ። ቲያትር አውቆ ደግሞ ራሱን ከፋፍሎ እንኳን የሚያይ ተመልካች አለን። ስለዚህ ለነዚህ ሁሉ በሚሆን አይነት መልክ ነው። አንዳንዶቹ ገብተው በጣም ተደንቀው ይወጣሉ። አንዳንዶቹ ያው የድሮውን የነበረው ስሜት አነቃቃን የሚለው አሉ። እንደዚህ በጥቅሉ ባለ ህብረተሰብ ለማሳየት ነው የምንሞክረው የሚል ሀሳብ ነው ያለን። መልካም። የተመልካቹን ስብጥር ብርካቴ በዋናነት መነሻ አድርጎ በቲያትር አድናቂነት ጥሩ ልምድ ያለውን ጨርሶ አዲስ ከመጣው ጋር አንድ ላይ የመሳቡን ጥረት እንደምታደርጉ ሆን ብሎ ከሚመጣው እግር የጣለውን እስከሚጨምረው ድረስ ተስፋዬ አንስተሃል። ይህን የቲያትሮቹ ጭብጥ የሚያተኩሩበትን ገፋ አድርገን እንመልከት። አበባየሁ፣ ምን አይነት ቲያትር እንደው በአመዛኙ የተመልካችን ሳቢነት አሳይቷቸዋል? ተመልካች ከሚስበው ደግሞ ይህን ማድረግ አለብን የለም ቲያትር በዚህ ደረጃ መስራት አለበት የሚል የውስጥ ክርክር የውስጥ ውይይትም ካለ ጠንከር ያሉትን ሀሳቦች ገፋ አድርገን እንመልከት። ከተስፋ ጥያቄ ነው የተነሳውት። በሁለት መልኩ ነው ቲያትር የምንሰራው ነው የኔ ሀሳብ። አንድም ልክ እንደ ማክቤዝ የተዘጋጀ የነበረ ቲያትር ሲጥመን ቆንጆ ነው፣ ለነፍሳችንም ቢሆን ያጠግበናል ብለን ስናምን አንድ ቲያትር እንሰራለን። በሁለተኛ ደረጃ ደግሞ እዚሁ ያለውን የማህበረሰቡን ነባራዊ ሁኔታ እያየን በመመካከር በመወያየት እያሳደግነው እስኪ የምንሰራበት ሰራራለን እኔ ሀሳብ። አሁን አሁን ግን ሁለተኛው አሰራር ተጽዕኖ እያመጣብን መጥቷል። ወደ ኮሜዲ የማድላት ነገር አለው። ሳታይር ነው፣ አሽሟጣጭ ነው። ግን ይሄ ነገር መቀጠል የለበትም። ቢያንስ ደስ የሚለንን ለእኛ ለመንፈሳችን የሚያጠግበንን ነገር መስራት አለብን የሚሉ ነገሮች በመሀላችን አንዳንዴ ክርክሮችን፣ መወያየትን ያመጣሉ። አንደኛው ወገን ኖ፣ ተመልካቹ ይህንን ኮሜዲውን ራሱ በአግባቡ የመቀበሉ ነገር አጥጋቢ አይደለም። የምናየውንም የሚመጣልን ተመልካች ቁጥር ከድካማችን አንፃር እና እንደዚህ አይነት የሙሉ ጊዜ ቲያትሩን ብንሰራው ለተመልካቹ ምናልባት ክብደት ሊፈጥርበት ይችላል። ስለዚህ በአጫጭር ስራዎች ላይ በኮሜዲ በሆኑ ስራዎች ላይ መቀጠል አለብን የሚል አስተያየት አለ። ሌላው ደግሞ ኖ ያንንም ሰርተን የምንፈልገውን ያክል ሰው የማይመጣልን ከሆነ ቢያንስ እኛ ለመንፈሳችን ደስ የሚለንን ስራ ሰርተን የእኛን እርካታ ሙሉ ማድረግ አለብን የሚለው ደግሞ ሌላ ወገን አለ። እነዚህ እነዚህ አይነት ውይይቶች በመሃላችን አልፎ አልፎ ይነሳል። መልካም፣ አንዷን ፍንካች እንውሰድ። አለም፣ ወደ አንቺ ልመለስ ነው። የትኛውን ሀሳብ ትከታያለሽ ከነበራችሁም ልምድ አሁን በተጨባጭ ይሄ ብዙም አልሰራልንም የሚለውን መከራከሪያ ከምታነሱበት ነጥብ አንጻር እንግዲህ ያለው ተመልካች ሲመጣም ሮ አዋክ ቦት ህይወቱ፣ አካባቢው ያለው ችግር ተሸክሞ ስለሚመጣ አንዳንድ ጊዜ ሰዓት እያየ የሚቀመጥ ተመልካች ነው ያለን። በስንሳት አልቆጥቼ ለሪን ማረክ ካለበት ልጅ መጠበቅ ካለበት ስራ መግባት ካለበት ወደሚቀጥለው ህይወቱ ነው ነፍሱ የምትዋከበው። በግማሽ ቀልብ ወደ ቤት ግማሽ ልቡ ቲያትሩ ጋር ያ ነው የሚያስቸግረን እንጂ እስከ ዛሬ ከሞከርናቸው እንግዲህ ከሰላሳ ስምንት በላይ ቲያትሮች እና አጫጭር ስራዎች ሰርተናል። በጣም ትልልቅ ቁም ነገር ያላቸው ቲያትሮች ሰርተናል። እነ ጣይቱ ተከፍተዋል፣ እነ ማክቤስ ተከፍተዋል፣ እነ ጥሩ ናፋቂ ሙሉ ስራ ተሰርተዋል። እነ ተክሌ ደግሞ ጉም ሀዋርያን ሙሉን ሰርተዋል። አይተነዋል፣ መዝንነዋል በተመልካቾቻችን ላይ በዛ የተነሳ ነው ወደ እነዚህ አጠር ብለው ሁለት ወይም ሶስት የተለያዩ አጭር ነገሮች ማቅረብ የጀመርነው። ያንን ግን በግማሽ ነፍስ ያለ ተመልካች ይዞ እንዲቀመጥ ወንበሩን ይዞ እንዲቀመጥና ለእኛ ሙሉ ሰውነቱን እንዲያስገዛ መንፈሱን እንዲያስገዛ ለማድረግ ካለ ችግር ነው። ሌላው ችግራችን ቅድም የጠቀስኩት ነው። ለምሳሌ ማክቤዝን ስንሰራ ወደ አስራ አንድ ሺህ ዶላር ገደማ ኮስት ያደረገን አልባሳት አለ። የምንፈልገው ስቴጅ ከፍ ያለ ነው። የመድረክ ቁሳቁሱ ብቻ በኪራይ ወደ ሶስት ሺህ ምናምን ዶላር ነው። ያንን ለማሟላት ወደ ሀያ ሶስት ተሳታፊ ተዋንያኖች በምንፈልግበት ሰዓት እንኳን ሀያ ሶስት ስድስት ሆነን ለመገናኘት የማንችልበት ከተማ ውስጥ ነን። ያለ ነው ጊዜም ጉልበትም ገንዘብም ጭንቀቱም ሁሉ ነገር እኛ ላይ ያለው ደግሞ ስራችንም ሆኖ ብቻ ስለማንኖርና ለደሌላው እዳምን ከፍለው እና የምንኖረው ህይወት ስላለን ያመጣብንን ችግር ተመልክተነዋልና ያንን መሸፈርም ስለማንችል ነው እንጂ ለነፍሳችን የሚሆኑ ስራዎች ከመስራት ተቆጥበን አናቅም። እንሰራለን፣ እናደርጋለን፣ እንሞክራለን። ግን እንዳልኩት ነው። ለመጓጓዣ ለምሳሌ አንድ ትልቅ ቲያትር ከከፈትን ቢሲ ውስጥ ይዘን መጓዝ አንችልም። እነዛ አንቶንያኖች አውቶ ስቴት ከአምስት ወይ ከስድስት ሰው በላይ የአውሮፕላን ቲኬት የሆቴል ወጪ ይዞ መጓዝ ስለማይቻል ሁል ጊዜ ያ ቲያትር ከአንድ ከተማ ሊያልፍ አይችልም። እነዛ የሆኑ እንደሆነ ግን አንደኛ የሰው ቁጥራችን ትንሽ ነው ወጪያችን ትንሽ ነው። የመድረክ ነገር ሲነሪ አገኘንም አላገኘንም፣ በባዶ መድረክ ላይ አዳራሽ ውስጥ በተገኙ ቁሳቁሶች እንሰራለን። አልባሳቶቻቸው ደግሞ አብዛኛውን ጊዜ በግላችን አለበለዚያ ብንገዛም ከፍተኛ እዳ ውስጥ አይከተንም። የሀያ ችግር ስለተፈጠረ ነው። የወደፊት ተስፋችን ግን ማዕከል በግራንትና በፈንድ ከተጠናከረ አንድ ቲያትር ተመልካች ከሚከፍለው መሸፈን ስለማይቻል ሌላ ድጎማ በማግኘት ከሌላ ምንጭ በሚገኝ ድጎማ እያልሽ ነውከግል ድርጅቶች ወይም ካምፓኒዎች ሌላ ድጎማ የሚገኝበት መንገድ ተፈልጎ ወደፊት በተለይ በሚቀጥሉት ሁለት ሶስት ዓመታት ትልቁ ተስፋ ያ ነው። ያ ከሆነ ወጪ ይሸፈናል። አርቲስቶቻችንን ይዘን መጓዝ እንችላለን። የሚደክሙበትንም እነሱ መከፈል አለባቸው። ተመልካቹም በፈለገው የቁጥር አቅም ቢመጣ እኛ የምንገባበት ዕዳ የለንም። አሁን ግን ከግለሰብ ዕዳ አላለፈም። ብዙም ጊዜ ኔጌቲቭ እየሆነ ተዋኒዎቻችንም ምንም ነገር ሳያገኙ እኛ ድካም ብቻ እያተረፍን ነው። ስለዚህ ነው የምንመርጥበት ምክንያቶቻችን መሠረታዊ የሆነ ችግርም ስላላቸው ጭምር ነው ለማለት ነው። ያ ያ ነገሮች እየተወሳሰቡ ናቸው ትንሽ መልካም ሁለቱንም ነጥብ እቀበላለሁ ምስማማበት ነው ለማለት ሁለቱም ሀሳቦች ገዢ ናቸው ግን ተጨባጭ ሁኔታ ይሄኛውን አማራጭ እንድንወስድ አደረገን እያለች ነው አለም የወደፊቱንም ሀሳብ ፈንጥቃለች ተስፋዬ በልዩነት የምታየው በአለምም በአበባየውም ከተገለጹት ሊሆን ይችላል አስገዳጁ ሁኔታዎች ወደዚህ ገፉን እያለች ነው አንተስ እንዴት ትመለከተዋል ውይይቱ አልተቋጨም። እንግዶቻችን ሌሎቹን ዝግጅቶች እየተከታተሉ አብረውን ያመሻሉ። ቀደም ብለን እንደጠቀምነው ታዲያ ለአድማጮቻችን፣ በተለይ በውጭ ሀገር የምትኖሩ የፕሮግራማችን ተከታታዮች ግብዣ አለን። በያላችሁበት ተወያዩና አስተያየቶቻችሁን አድርሱን። በኢትዮጵያውያን የሚዘጋጅ ቲያትር፣ ሙዚቃ፣ ሲኒማ አሊያም የስዕል ትርኢት በአካባቢያችሁ ይቀርባል ከሆነስ እንደ የምርጫና ዝንባሌያቸው የመከታተል እድሉን ታገኙ ይሆን? ውጥረት የበዛበትን ሕይወት እንዲያለዝብ ዘና እንድንልና አንዳንድ የአኗኗር ዘይቤዎቻችንን ጭምር መለስ ብለን እንድንመለከት መስታወት የሆነን ዘንድ የሚታለመው ኪነ ጥበብ በሕይወታችሁ ምን ቦታ አለው? የኪነ ጥበብ ሥራዎችን የማድነቅ ዝንባሌና ምርጫ፣ የጊዜና ቦታ አመቺነት፣ የኑሮ ሁኔታችሁን ጨምራችሁም ተወያዩ፣ ጻፉልን፣ ደውሉልን። ዓለም ፀሐይ ወዳጆ፣ ተስፋዬ ሲማ እና አበባዬ ወታደሰ ለቀሪው ወጋችን ቆይተው ይመለሳሉ። አሁንም ታዲያ ቆየት ያለ ዜማ ነው ጀባ የምንላችሁ። አድራሻሽ ጠፋብኝ ጠፋብኝ Good tane ሀሳብም በዳንሱም ወደኋላ የተመለስኩ ይመስላል። የገረመኝ ወጣቱ ባልደረባ አሉላ ከበደ አላድማጮች፣ ነው የምናገረው። የእኔን ዘመን ሙዚቃዎች በአስናቀኝ ስትጀምር ገርሞ ነበር። ለማ ደምሰውን ደግሞ አመጣ። በዳንሱም በሀሳቡም ወደኋላ የመለስኩ ይመስለኛል። ተዋቶልኛ ጊዜ ነበር፣ ግሩም ጊዜ ነበረ። ማክበርም አድነቅም የሚገባ አድማጮች። አሁን የጠረጴዛ ዙሪያ ውይይት የተለያዩ የፖለቲካ አቋም ባላቸው ወገኖች መካከል የሚካሄድ በጭብጥ ላይ ያተኮረ ክርክርና ውይይት ባህል የጠረጴዛ ዙሪያ ውይይታችን የሚያተኩርበት ርዕስ ነው። ዛሬ ይኖሩበት በነበረው በዚህ በዋሽንግተን ዲሲና አካባቢው የኢትዮጵያውያን ማህበረሰብ ዘንድ ከፍተኛ ተወዳጅነት የነበራቸውና ዛሬ በሕይወት የሌሉ አንድ የፖለቲካ ሰው መልካም ምሳሌ መነሻ አድርጎ የተሰናዳ ስነ ስርዓት ለእኛም መነሻ ሆነሆኗል። ባለፈው ኢትዮጵያውያን በአሜሪካ ፕሮግራም ላይ ጠቀስ ተደርጓል። የሙልጌታ ጉዳይና ጥሩ መነሻ ነው። በዚህ ውይይት ላይ የሚሳተፉ እንግዶቻችን ብቻ ሳይሆኑ አድማጮችንም ሊያነጋግር እንዲችል ነው መነሻውንም የያዝ ነውና፣ አድማጮችን በያላችሁበት ልክ እንደ ቀደመው ርዕስ ሁሉ በዚህም ተወያዩ፣ ተነጋገሩ ሊያግባቡ በሚችሉ ወይም በአንዳንድ በኢትዮጵያ ጉዳይ ላይ ኢትዮጵያውያን ተገናኝተው መወያየትና መግባባት ባይስማሙ እንኳን ላለመስማማት ተስማምቶ በሰላም መለያየት ሁሌ መስማማት ላይኖር ይችላል ላይኖር ይችላል። እንግዶቻችን ደግሞ የሚሉትን እንሰማለን። መልካም እናስተዋውቅ። እንግዶቻችን እንግዶቻችን የቤታችን በጠረጴዛ ዙሪያ ውይይታችን ብዙ ጊዜ የሚሳተፈው አቶ ንጉሴ መንገሻ አድማጮች በሚያውቁት የእርሱም ጌታሁን ታምራት አንዱ ነው። እኚህም በተለይ ክርክር ፕሮግራም ላይ ቤተኛችን ናቸው። ለባለ ጉዳዩም ቅርበት አላቸው። ለርዕሱም የተለየ አጋጣሚ አላቸው። አቶ ግዛው ለገሰንም ያብዘናል። ሁለቱ ናቸው እንግዲህ በተለይ አቶ ግዛው ሟቹን አቶ ሙሉጌታን በቅርብ ያውቁታል። በአካል ተገናኝተው ሲወያዩ የሞቀ ክርክር ሲያካሄዱ እንደነበረ አንተ ምን የምናውቃለን። ትክክል። መልካም ውይይት ይሆናል። ቀጥሎ አሉላ አመሰግናለሁ። አዲሱ እንግዶቻችን እንኳን ደህና መጣችሁ። ሁለታችሁንም ለጊዜያቸው አመሰግናለሁ። እኛም እናመሰግናለን። የዛሬ ውይይታችን መነሻ በተለይም በማህበረሰቡ ብዙም በማይዘወትር መልኩ የተለያየ የፖለቲካ አቋም ያላቸው ሰዎች ከልዩነታቸው በላይ በሆነ መንገድ ብጥብጥ ውስጥ ሳይገቡ የመከራከር የመወያየት ባህሪያቸው እዚህ ዋሽንግተን ዲሲ አካባቢ በሚኖረው ኢትዮጵያ ማህበረሰብ የሚታወቁ አቶ ሙልጌታ ኃይሉን መነሻ ያደረገ ነው። ሁለታችሁም አቶ ሙልጌታን ታውቋቸዋላችሁ። በቅርቡ ከዚህ ዓለም በሞት ተለይተዋል። በተለይ ከምናነሳው ነጥብ አንጻር ባጭሩ የምታውቁትን እንድታካፍሉን እናድርግ። አቶ ግዛው እሺ አሉላ በጣም አመሰግናለሁ። እኔ ሙሉ ጌታን ያወቅኩት በኢትዮጵያ አቆጣጠር በአስራ ዘጠኝ ሰማንያዎቹ አጋማሽ ገደማ ነው እና ከሙሉ ጌታ ጋራ በተመክሯችንም ከተለያየ የፖለቲካ አስተያየት ወይም ድርጅቶች ነበር የምንመጣ። እኔ ሀፓ ነበርኩ፣ እሱም መኢሶን ነበረ። ግን ሙሉ ጌታ በተለይ በመጀመሪያ ላይ ሙሉ ጌታን እንዳከብረው እና እንደወደው ያደረገኝ ከኔ በተለየ መልክ የተለያየ የፖለቲካ አስተያየት ያላቸውን ሰዎች ከፖለቲካው ባለፈ በስብዕናቸው፣ በሰውነታቸው ብቻ ቁጭ ብሎ የማውራት እንዲያወሩ የማድረግ በትዕግስት የማዳመጥ ትልቅ ተሰጥኦ የነበረው ሰው ነው። እኔ ከኢህአደግ ወይንም ከቲፒኤልኤፍ እስከ ኦኤልኤፍ እስከሚያ ከሌሎችም ሰዎች ጋር ቁጭ ብዬ ፖለቲካ ልዩነትን በመወያየት ብቻ ሳይሆን እነዚህ ሰዎች ጓደኞቼ እንዲሆኑ ሪሊ በህይወቴ ላይ በአስተያየቴ ላይ ከዛ ወዲህ ባለኝም ተሳትፎ ላይ ትልቅ ለውጥ እንዳመጣ ያደረገ ሰው ነው እና እጅግ በጣም የማከብረው ለኢትዮጵያውያን በባህል ለብል ማድረግ ላለብን ለውጥ ምሳሌ ሊሆን የሚችል ሰው ነበረ። አመሰግናለሁ። አቶ ንጉሴ እንዴት ታስታውሳቸዋል? አቶ ሙልጌታን? እኔም ሙልጌታን የማስታውሰው አሁን ግዛው ካለው በተለየ መንገድ አይደለም። ከኔም ጋር ውቅያችን እኔ ወደዚህ ሀገር ወደ አሜሪካ ከመጣ በኋላ አውሮፓ አቆጣጠር ከ1985 መካከል ገደማ ነው የምንተዋወቀው። አሁን ካለፈ አንድ ሁለተኛ አመቱ መሆኑ ነው መሰለኝ። አሁና የሚገርም ነው፣ ጊዜ ይሮጣል በጣም። ዛሬ አመት ገደማ አመቱን መታሰያ ብለው እኔም ግዛውም አንድ መድረክ ይዘን ትንሽ አውርተን ነበር ስለ እሱ። ያን ጊዜ ያልኩት የሚሞት የማይመስል ሰው ነው የሞተው። ግዛው በዚህም ትስማማ ይመስለኛል። በጣም ዲሲፕሊን የሆነ ሰው ራሱንም ጤናውን የሚጠብቅ፣ ካየው የሚጠጣ አይደለም እና በጣም ተቆጥቦና ህይወቱንም በጥንቃቄ የያዘው ሰው ነበር። እና አረፈ ሲሉኝም በጣም ነው የደነገጥኩት። ከመደንገጤም በላይ ደግሞ ለብዙ ነገር አስበው ነበር አሁን ግዛው ባለው መስመር፣ ምክንያቱም የማያገኘው የማያውቀው፣ የማያወራው ሰው የለም። የኤልኤፍ አባል ሊሆን ይችላል፣ የአደግ አባል ሊሆን ይችላል፣ የኢፒኤልኤፍ አባል ሊሆን ይችላል፣ የማንም ድርጅት አባል ከሁሉ ጋር ቁጭ ብሎ ለማውራት፣ በጥሞና ሰምቶ በጥሞና ለመመለስ መተክላዊ አቋሙን ይተዋል ማለት አይደለም። ሲከራከርም ከእኔ ጋር ተከራክሯ ከሰው ጋር ሲከራከርም አይቻለሁ። አቋሙን ቀይርም ግን የማድመጥ ችሎታ አለሁ። በጣም ሁሉን የማስተዳገጥ ችሎታ አለሁ እና ሁልጊዜ በልቤን ነው የሙልጌታ አይነት ብዙ ሰዎች በኖሩ የሚል ምኞት። ምክንያቱም ምንድነው በተለይም በኢትዮጵያችን የፖለቲካ ህዋ ውስጥ እንዲህ አይነት ሰው ብርቅ ሆኖ ስለሚታይ ምን ነው ብዙ ሙሉጌታዎች ኢትዮጵያ ቢኖሯት የሚያሰኝ ሰው ነው። በ1995 እንደ አውሮፓ ዘመን አቋጠር መሀል ላይ እዛ ገደማ ነው መሰለኝ ጀምሮ የተለያዩ የፖለቲካ ድርጅቶችን ለማቀራረብ ይጥር ነበር ይመስለኛል። ወደ 2000 ገደማ ላይ የኢትዮጵያው ምርጫ ከመካሄዱ ቀደም ብሎ ሕብረት የተባለውን ድርጅት ሲያቋቁም ትልቅ ሚና ከተጫወቱት ሰዎች አንዱ ነው እና አንድ ሁለት ስብሰባ ላይ ሄጄ አይቼዋለሁ እና ሁልጊዜ አስታራቂ ነው መሀል መንገድ ነው የሚይዘው። ሲያስታርግ ግን ደሞ ምልህ የዝም ብሎ ለማስታረቅ ብቻ ለመተክላዊ አቋሙን የሚይዘው ነው እና በዛ አንጻር ነበረ ማስታወሰው። ሲሞት ደሞ ከሁሉ ነገር የገረመኝ ልንቀብር ሄደን ያልመጣ ሰው አልነበረም። በጣም ፖለቲካሊ ፍጹም የማይጣጠም መታየት የማይፈልግ ሰው እዛ መቃብር ቦታ ነበር እና ታሪኩም ተነገረ። ከዛ የቀብሩን ስነስርዓት ከተፈጸመ በኋላ መለየት አቃተን። ከዛ ቦታ ትዝ ልህ እንደሆነ ሁሉ በቡድን በቡድን ሆኖ ለተወሰነ ጊዜ ውጡ ተባልን መሰለኝ። ከዛ ቦታ እስከዛ ቆየ እሱ ተክሎት የሄደው ትቶት የሄደው ቅርስ አብሮን በዛ አይነት ወቅት አብሮን ይቆይ ነበር። ግን የቱን ያህል ዘላቂ እንደመሆን አላቅም። አሁን ይመስለኛል፣ ግዛውም አለበት ሌሎችም ሙድጌታ ኃይሉ በሚል ስም እዚህ አይነት መድረክ ማቋቋምና የእሱ ዓላማና የቆመለት ግብ ስኬት እንዲያገኝ የምጥሩ ሰዎች ያላችሁ መስለኛል። በበኩሌ በጣም ነው የምደግፈው። እሱ በዛ መንገድ ማስታወስ መልካም። በምንወያይበት ርዕሰ ጉዳይ የአቶ ሙልጌታ ማንነት መነሻ እናድርግ እንጂ እሳቸው ምሳሌ ወደሆኑበት ዋናው ጭብጥ ስንዘልቅ የተለያዩ የፖለቲካ አቋም ደጋፊዎች ብቻ ሳይሆኑ መሪዎች ጭምር በማህበረሰብ ውስጥ ከፖለቲካ ባላንጣ ጋር የመነጋገር ባህል ደጋግማችሁ እንዳነሳችሁት በጣም ያነሰ ከመሆኑም፣ አንዳንዴ እንደውም የተግባባ ሀሳብ መለዋወጥ የማይቻልበት ደረጃ ያለ እንደመሆኑ እስኪ በጭብጡ ላይ ያላችሁን ሀሳብ እንውሰድ። የፖለቲካ አቋሙ ምንም ይሁን ምን አንድ ሰው ከሌላው ሰው ጋር ለምን መነጋገር አይችልም? አቶ ግዛው፣ እኔ የማያይዘው ከባህላችን ጋራ ነው። በኢትዮጵያ የፖለቲካ ሂደት እስከ ድሮም ጀምሮ ሊሆን ይችላል። በተለይም በእኔ ግምት በበለጠ የፖለቲካ ልዩነትን ሀሳብ ልዩነትን ከማንነት ጋር ወይንም ከግለሰብ ጋር ማያያዝ የተጀመረው በተማሪዎች እንቅስቃሴ በበለጠ ለማለት ይቻላል። በእኔ ግምት እንደዛ ይመስለኛል። በኢትዮጵያ አቆጣጠር በአስራ ዘጠኝ መቶ ስልሳዎቹ እና ሰባዎቹ የወረስነው አንዱ ባህል በሀሳብ የተለየን ሁሉ በኢትዮጵያዊነት ከኛ የሚያንስ ሀሳብ ልዩነቱ እርስ በርስ እንደ ጠላትነት ተደርጎ ስለተወሰደ ሀሳቦቻችን እንኳን በቁጡ ቁጭ ብለን አውርተን የጋራ መፍትሄና ሰጥቶ መቀበልን ከመከተል ይልቅ በአጥፊና በጠፊነት ላይ እየተመሰረተ አድርገነው ነበር። እና አንተ እንዳልከው አቶ ንጉሴን ብሎታል ሙሉ ጌታን እጅግ በጣም የሚያስደንቀውና የኢትዮጵያ ባህልም ወደዛ እንዲሄድ የሚያስፈልገው የሀሳብ ልዩነታችን እንዳለሁ ነው። ሙሉ ጌታ እስኪሞት ድረስ እስኪሞት ድረስ ህብረትን የመሳሰሉ በኢትዮጵያ ፖለቲካ ወደ ግራ ያዘነበሉ የፖለቲካ አስተያየቶች የነበሩት ነው። በአንጻሩ ግን የኔ አይነት ሰው ደግሞ ወደ ቀኝ የሚያዘነብሉ ሰዎች ጋር ከኔ ብቻ ሳይሆን ከሌሎቹም ሰዎች ጋር እኔ ቅንጅን ነበር፣ እሱ ህብረት ነበር። ቅድም እንዳልኩት በምርጫውም አካባቢ በእነዚህ ሁሉ ማንነቱ ሳይለወጥ ሰዎችን በእኩልነት ቁጭ ብሎ ሀሳቦችን ለመረዳትና መሀከለኛ መንገድን ለመመስረት ወይም ለመከተል በጣም ፈቃደኛ ነበርና ይሄ አንተ አሁን ያነሳኸው ሀሳብ ሀሳብን ማዳመጥ የድካምነት ሳይሆን የጥንካሬ ምሳሌ ተደርጎ መወሰድ አለበት ካልከው ላይ ለመጨመር ግዛው፣ እንግዲህ ይሄ ውይይት በመደጋገፍ ሊያልቅ ይመስለኛል። ያ ሰው የቱን ያህል ለፍትህ እንደቆመ ምነው የሚያሳየኝ እኔ የቱን ያህል ላይ ሚዛናዊ እንደሆነ ሁለገብ እንደሆነ ነው የሚያሳየኝ የዚህ አይነት አቋም ይዞ የሚከራከር ሰው ግን ቅድም ያልከው አንዱ የባህል ነው ችግራችን ይመስለኛል። እርግጥ ቅድም የጠቀስካቸው ወጣቶች ብዙ መከራ አይተው ህይወታቸውን ሰጡ ናቸው፣ ግን የዲሞክራሲ ልምዱ አልነበረም እንዳልከው ግዛው። ያ የዲሞክራሲ ባህል አለመኖር ራሱ ደግሞ እየጎዳን ሄደ ይመስለኛል። እሱን ካልጀመርከው ደግሞ ዲሞክራሲ ባህልንም ተምረንም አሁን ለሁንም አይነት መግባባት አይቻልም። ሁልጊዜ የምናተኩረው በርሱ ላይ ውይይት በሚካሄድበት ጉዳይ ላይ ሳይሆን በሰውዬው በግለሰቡ ላይ ይሆናል። ግለሰቡ ላይ እኔ የፈለግኩትን ብል ሰው ከጠላኝ የታባቱ ከዛ ነሚያጣው ገዛ የፈለገው በነገር ላይ ሙልጌታ እንደዛ አይነት ሰው አደለም። ግን ሁሉ ይሰማል፣ ያዳምጣል ደግሞ በአክብሮት ነው የሚሰማ ሲመልስልም በደምብ ፍርጥም ብሎ ዘልፎ አደለም መጥፎ ቃል ከአፉ ሲወጣ ሰምቼ ያረቅምኔ እያከበረ ነው ሁለት አጥናፉ ውስጥ የሆናችሁ ልትሆኑ ሲሆናላችሁ ከእሱ ጋር በፖለቲካ አቋማችሁ ግን በአክብሮ ችሎት ያንተን ሀሳብን ደግሞ ያደምጣ። እሱ ትልቁ የማድመጥም ችሎታ አለ። በቅርብ ጊዜ የሳውዝ አፍሪካ ለጉሚቴ እጄ መጥቼ ነበር። ነበርና ስመጣ አንድ ሁለት መጽሐፍ የፕሬዚዳንት ኔልሰን ማንዴላ ሰለሳቸው የተጻፈ መጽሐፍ አገላበጥኩና የሚገርሙ ሰው ናቸው በእውነት አንደኛ አሁን ቅድም ብዙ ሙሉጌታ ለኢትዮጵያ በኖረ እንደምትለው ያህል ብዙ ማንዴላ ምን ነው ሳውዝ አፍሪካ ብቻ ሁን አፍሪካ በኖራት አንድ ሁለት ማንዴላ እኛ ጋር በመጡ ምን ነው የምትለው። የሰውየው ትልቅ ችሎታቸው ምንድን ነው? አሁን ለምሳሌ ከእስር ቤት ከወጡ በኋላ መጀመሪያ ያተኩሩባቸው ጠላቶቻቸው ተብለ ከዚህ በፊት የተፈረጁት ላይ ነው ሄደው ነው ያናገሯቸው መጀመሪያ። ለምሳሌ በ1994 ከተመረጡ በኋላ ከሰዓት በኋላ ሄደው የጎኙት ፌርፉት፣ ፌርፉት ማለት የደቡብ አፍሪካን አፓርታይድ ስርዓት የመሰረተ ጠቅላይ ሚኒስትር ነው። የእሱ ባለቤት ናቸው። እኛ መጀመሪያ ማንዴላ ሄዶ እሳቸውን ነው ያናገሩት፣ ሶስት ሰዓት ሙሉ ምንድነው ያናገራቸው ምንድነው ያው የሚሏቸው መጽሐፍ ላይ እኛም እናንተም ተጎድተናል እኛ ብዙ ሪፕሬሽን ስለተካሄደብን ስለተገደን ስለታሰርን ስለተሰደን ብሶ ብዙ መከራ አይተነዚ ይደርሰናል እናንተም ስነ ልቦናዊ ሰቆቃ እና ችግር ውስጥ ታስራችሁ የቆያችሁ ስለሆናችሁ እናንተም ችግር ውስጥ ነበራችሁ አሁን ሁላችም ነጻ ወጥተናል እናንተም ወጣችኋል ነጻ እና የመጣሁት እኔ ዛሬ ለጥቁር ብቻ ሳይሆን ሁሉም ፕሬዚዳንት ነኝ የነጩም የዚያውም የጥቁሩም የሲያውም የጥቁሩም ሁሉም ፕሬዚዳንት ነኝ። ስለዚህ ይህን እንድትቀበኝ ነው መጣሁት ነው ብሎ የሚጠይቋቸው አንድ ሶስት ሰዓት በኋላ ሴትዮዋ የማንዴላ ካድሬ ነው የሆኑት እስከ ሞቱበት ድረስ። ቡቴሌዚ ለምሳሌ ኤንካታ መሪ ኤንካታ የኤኒሲን ወጣት ልጅ በጣም የጨፈጨፈ ነው። ቡቴሌዚን ጥምር መንግስት እንዲገባ ይጋበዛሉ። ቡቴሌዚ እምቢ ይላል። ቡቴሌዚ ደግሞ ዙሉ የሚባል ትልቅ ብሔረሰብ የሚወክል ነው። በጉልበቴ ተንበርክኬ ነው የሚለምንህ መንግስት እንድገባ ብሎ ነው የሚለምኑት መጨረሻ ላይ እውነትም አሳምኖት ይገባል ሽግር መንግስት ውስጥ እና የዛ አይነት ችሎታ ነበራቸው አካባቢያቸው ያለውን ጠላታቸውን አሳምነው ቁጭለው አነጋግረው ወደ እሳቸው ለማስገባት ይችላሉ እንዳውም አንድ ምሳሌ ያለ ተቀሉ አሁን መጽሐፍ ላይ ያገኘሁት አንድ ጀነራል ያምጽባቸዋል በሽግሩ ወቅት ነው ከናይንቲ ፎር ኤሌክሽን በፊት አክራሪ ነጮች አሰልፎ ሰልፍ ይወጣል ፕሪቶሪያም ጆሀንስበርግ ከዛ ደግሞ ሴኪሪቲም አብሮት ይሰራል የአፓርታይ ሴኪሪቲ ያን ጊዜ በኤኒስ ውስጥ የነበረው ምንድነው ይህን ሰውዬን ንምታ ነበረ የተባለው እሳቸው አትመጡትም ነው የሚሉት። የገዛ ትንሽ ወንድም አስፈልገው በእሱ አስለምነው ያስመጡታል። ሲመጣ ብቻውን ነበር የተጋበዘው፣ ግን ሶስት ጀራል ይዞ ይመጣል። ሪታል ያደረጉ እና እነዛን ይዞ የገባና ማንዴላ በደንብ ነው የሚያስተናግዱት። ከዛ በኋላ ይነግሩታል። አሁን እናንተ ኃይል አላችሁ፣ የታጠቃችሁ ናቸው። ተኩሱ ከብቱ ብዙ ያልቃል። እኛም ሀይል አለን፣ ድጋፉ የእኛ ነው። አለም አቀፋዊ ድጋፉ የእኛ ነው። ሳውዝ አፍሪካን ማዳን ያለብን ሁለታችን አብረን ነው። እንተላለቅ ካን ሁላችንም እናልቃለን። እና ስለዚህ ምርጫ ብለው አሳምነውት ኢሌክሽን ውስጥ ይገባል። 1994 ምርጫ ላይ ይበዳል ያሸንፍና ምክር ቤት ይገባል። በዚህ መጀመሪያ የእሳቸውን መልእክት ይቀበላል። ምክር ቤት ከገባ በኋላ ያለ ለምረቃ የምረቃ ንግግር ለማድረግ ሲገቡ ምክር ቤቱ ያውታል። ከፕሮቶኮል ውጭ ሄድ ማንዴላ ይህን ሰው እያቁታል። ጀነራሉ ይሄ ጀነራል አሁን ባረፉ ጊዜ አልቅሶ ነው የቀበራቸው ወዳጃቸው ሆኖ ነው የቀረው። አቶ ንጉሴ፣ ትልቅ ምሳሌን ያመጣኸው የማንዴላ ምሳሌ የማንነታቸውን የታሪካቸውን ግዝፈት ያህል ለሌሎችም በተወው ምሳሌ፣ ሌሎችም እንዲከተሉ ባደረገው አርአያነት ትልቅ ነው። አቶ ግዛው፣ የመጨረሻው ጥያቄ ላንተ ነው። ማንዴላ ትልቅ መሪ ናቸው፣ ግን በተለያየ ደረጃ በተለያየ አቅም የሚገኙ የፖለቲካ መሪዎችም የማንዴላን ያህል ሳይገዝፉ ለተከታዮቻቸው ብቻ የሚያነሷቸውን ነጥቦች ሌላን መማረክም አቶ ንጉሴ እንደገለጸው የባላንጣን ልቦና መማረክም ነውና ትልቁ በኢትዮጵያ በየትኛውም ደረጃ በየትኛው ቡድን ያሉ የፖለቲካ መሪዎችን ነው ምለው፣ ምንድን ነው ማድረግ የነበረባቸው? አሁን በተግባር በተጨባጭ ያለው በሁለት መልክ ልመለሰው። አንደኛ ሀገር፣ ማርቲን ሉተር ኪንግን ታሪክ ብናየው፣ የተገፉ የተበደሉ ሰዎች ለጠላቶቻቸው ይቅርታ አድርገው ተለቅ ባለው ዓላማ ላይ ማተኮራቸው እጅግ በጣም አስፈላጊና ውጤታማ እንደሚያደርጋቸው ያየነው ነገር ነው። ግን ከዛ አንጻር በኢትዮጵያ ውስጥ በተለይ ዘላቂ የሆነ ለውጥ ለማምጣት አሁን ያሉ መንግስታትን ከመለወጥ ባለፈ ዘላቂ የሆነ ለውጥ ለማምጣት ከተፈለገ እንደ ግለሰብ፣ እኔ እንደ ግዛው ንጉሴ፣ እንደ ንጉሴ የራሳችንን አስተሳሰብ መለወጥ መቻል አለብን። በሐሳብ የሚለዩን ሰዎች ልክ እንደኛ ኢትዮጵያን ሊወዱ የሚችሉና የሀሳብ ልዩነታችን ከኢትዮጵያ ካላቸው ቅርበትና ርቀት ሳይሆን ለሀገሪቷ ጥቅም የተሻለ ውጤት ለማምጣት ይበጃል ብለው የሚያምኑ መሆኑን ተገንዝብን፣ ያሉት ልዩነቶች በተፈጠሩ የዴሞክራቲክ ሂደቶች መፈታት እንደሚችሉ፣ ነገር ግን የእኔና በሀሳብ ያልተስማማናቸው ሰዎች ግንኙነት ከፖለቲካ ልዩነታችን ባለፈ ለዘላለም የሚቆይ መሆን አለበት። ዋናው ለእኔ መሰረቱ የእያንዳንዳችን ኢትዮጵያውያን ያለንን አሸናፊና ተሸናፊ ብቻ አድርጎ የመውሰድን ሀሳብ መለወጥ አለብን። ስለዚህ ዋናው ይሄ ነው። አንድ ሁለት ነገሮች ግን በአመራር ላይ ለምትለው ነገር እኛ በአንድ የፖለቲካ ኮሚኒቲ ውስጥ የግድ መኖር ካለብን ያለን የፖለቲካ እምነት ትክክለኝነቱ ብቻ ለዋናው ግባችን ለሀገራችን እንዳልሆነ መገንዘብ አለብን። ትክክል ያልሆነ አቋም ያላቸውም የምንላቸው ሰዎች የሀገራችን የፖለቲካ ኮሚኒቲያችን አባሎች ስለሆኑ እነዚህን ሰዎች አኮመዴት ማድረግ መቻል አለብን። መፍትሄው አካል ሆነው እንዲሰማቸውና የእነሱ አስተያየት ቦታ እንዳለው ማሳየት መቻል አለባቸው መሪዎች። መሪ ማለት የዛሬውን ልዩነት አልፎ የወደፊት አንድነትን ለመመስረት የሚችል ነው፣ መጎዳት የሚችል ነው፣ ሌሎችን ማገልገል የሚችል ሰው ነው። ስለዚህ በእኔ ግምት መሪዎቻችንም ብዙ ስራ መስራት አለባቸው። ግን ደግሞ በመሪዎች አመካኝተን እያንዳንዳችን ማድረግ ያለብንን ለውጥ ከማድረግ መቆጠብ የለብንም። መልካም ዛሬ በሕይወት የሌሉትን የአቶ ሙሉጌታ ኃይሉን አርአያነት መነሻ በማድረግ ከፖለቲካ ባላንጣ ጋር ስለሚደረግ ውይይት አስፈላጊነት ላደረጋችሁት ውይይት አቶ ንጉሴ መንገሻ፣ አቶ ግሳው ለገሰ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ተውኔት በአሜሪካ ተውኔት በስደት ወይንስ ጥበብ ሲሰደድ፣ ለመጀመሪያው አጋማሽ የገታ ነው ወቅት አሁን ይቀጥላል። ሁለቱም ሀሳቦች ገዢ ናቸው፣ ግን ተጨባጭ ሁኔታ ይሄኛውን አማራጭ እንድንወስድ አደረገን እያለች ነው ዓለም። የወደፊቱንም ሀሳብ ፈንጥቃለች ተስፋዬ በልዩነት የምታየው በአለምም በአበባየውም ከተገለጹት ሊሆን ይችላል። አስገዳጁ ሁኔታዎች ወደዚህ ገፉን እያለች ነው። አንተስ እንዴት ትመለከተዋለህ? ምክንያቱም አሁን ከሁላችንም በላይ አለም የችግሩ ገፈት ሁሉ ነገር በጣም ያረፈባት እሷ ላይ ነው። አብዛኛው ሸክሙ ያለው እሷ ላይ ነው። እሷ ናት ፕሮግራም የምትዘረጋው፣ እሷ ናት የምትሮጠው፣ ወጪው የምታሰባስበው ብዙ ነገር የወደቀው እሷ ላይ ነው። እና እስከ ዛሬ ደግሞ ለእሷ አስራ አራት አመት ስትጠቅስ አስራ አራት አመት አብረን ከተጓዝንባቸው ስራዎች እኔ ለምሳሌ በጣም አርክቶኝ ልቤን መስጦኝ የሰራውት ስራ እና እንደው ምን ደስ ብሎሃል ብትለኝ፣ አንድ ቀን ብቻ የሰርቻት የቀረኋት የማክበዝ መድረክ ምንጊዜም የበለጠ ብሔራዊ ቲያትርን መድረክ፣ የራስ ቲያትርን መድረክ፣ የሀገር ፍቅርን መድረክ የምታስታውሰኝ ትናል። ነፍሴ በጣም የተደሰተባት ምንጊዜም ቢሆን ሌላውንም ስራ ቤተሰብንም ኑሮንም እንኳን እንድመራ የሚያደርገን ያ እንደ ኢነርጂ እየሆነ ነው። ኦፍኮርስ አሁንም ችግሩ አሁንም ሻማ ሆኖ መቅለጡ አሁንም እኛው ላይ ነው። በይበልጥ በዓለም ላይ ብዙ ነገር አለ። ምክንያቱም ማዕከል ቦታ ነው ያለችው። ማዕከሉም የተመሰረተው በእሷ ስለሆነ ብዙ መከራ ችግሩ የወደቀው እሷ ላይ ነው። ኦፍኮርስ ለዚህ ጥበብም ካላት ኃላፊነትም ጭምር ሊሆን ይችላል ከፍቅሯም ሊሆን ይችላል። ብዙ አጠግባት ስላለን ችግሩ እናያለን። አሁንም ቢሆን እነዚህን አጠራ ጠር ያሉ ፕሌዎችን ለህብረተሰቡ ማቅረብ የሚለው ነገር ከድሮም ጀምሮ ከድሮም ሎሬት ጸጋዬ ገብረ መድህን ወጣት በነበሩበት ዘመን የነበረ ክርክር ነው። ህብረተሰባችን ምን እናቅርብ የሚለው እና ወይስ ጥበብ ለህብረተሰቡ ምን ይቅረብለት የሚለው ነገር አከራካሪ ነጥብ ነው። ምክንያቱም ፈረሱ ነው መቅደም ያለበት ወይስ ጋሪ? ምን አይነት ስራ ነው መቅረብ ያለበት የሚለውን ነገር ጠቢቡ ነው የሚወስነው። ይህንን ነው ማቅረብ አለብኝ ይላል እንጂ ተመልካቹን ተከትሎ አይሄድም። ተመልካቹ የሚፈልገው ኮሜዲ ነው ሁልጊዜ ጊዜ ኮሜዲ አቀርባለሁ አይልም ይላል። ኦፍኮርስ አሁንም ከገንዘብ ጉዳይ ካየ ነው በጣም አስቸጋሪ ነገር ነው። ምናልባት ዓለም የታያት ተስፋ ሊኖር ይችላል። አበባየውም አንዳንድ ጊዜ እንሟገታለን በዚህ ጉዳይ ላይ ምክንያቱም አትራፊዎች ሆነን መንገድ ማምጣት አለብን ይላል ብዙ ጊዜ አበባየው። እኔ ደግሞ አይመስለኝም። ግን በቃ ለነፍሳችን ኛ ለህይወታችን የሚያስደስትንን ለህብረተሰቡ ሰርተን አስተምረን እኛም ተደስተን የምንኖርበትን ህይወትና የዛን ጥበብ ማምረት ነው ብዬ ነው የማስበው። ሁለቱንም በመቀየጥ በኩል አምናለሁ። አጠርካለሁ ከኮሜዲውም ከሙሉ ጊዜም ላይ ቢሰራ አምናለሁ እንዳለው ያው ቲያትሩን መስራቱም እኛው ላይ ነው። ዲሬክት ማድረጉም መጫወቱን መጻፉም እንደገና ደግሞ ፋይናንሱንም መቻሉን እንደገና የመድረግ ገጹ ሌላውንም ሁሉ የተደፈደፈው እኛ ላይ ስለሆነ ህብረተሰባችን ገና ከቤተ ክርስቲያን ውጭ ተጠናክሮ እንኳን አናየውም። ይህ የባህል ኢንስቲትዩት ኖሮ የባህል ማዕከል ኖሮት ወይም ደግሞ የጠነከረ ኮሚኒቲ የሚረዳ ኮሚኒቲ ቢኖረን ኖሮ ይህ ነገር በእኛ ላይ ባልተደፋ ነበር እና ይሄ አስቸጋሪነት ስላለው፣ ሆኖም ግን ይህንን ይዘን ብንቀርብ አሁንም ተመልካቹ እውነት እንደም እንዳለችው ቤሉን እያሰበ ነው የሚያየን። እውነትም ይቁነጠነጣል አንዳንድ ጊዜ የምንሰራቸው ስራዎች ደግሞ ሸፍነውት ይዛል። ለዚህ ነው ተለ ብሔራዊ ትያትር ሀገር ፍቅር ዶ የታዩ ትያትሮች ኦ ትዝለኛል። የእጮኛው ሚዜ የሚባለው ትያትር ምናም ለ ትዝለኛል። አንድ ጡት፣ የአዛውንቶች ክበብ ያሉ ሲያወሩ ሰዎቹ ከነ ካራክተራቸው ያስታውሳሉ። እዚህ ሀገር ግን ከሳምንት በኋላ ያነ በ ምን ነበረ ያየሰራችሁት ትያትር ስሙ ይልሃል፣ ከነ ርዕሱ ጭምር። ምን ነበረ አንተ የተጫወትከው ምኑንም አንዳንዴ አያስታውሱም። ጥሎት ነው የሚሄደው። ግን እንግዲህ ምና ምናልባት ባለሙያው እንደገና በመጠናከር እንደገና በመስራት ህብረተሰባችንም ትንሽ ራሱን ማንቃት የሚችልበት መንገድ ካለ፣ አንዳንድ ጊዜ እንደምንነጋገረውም እራሱ መመልከትም ራሱን የቻለ ሙያ የሚጠይቅ ነው ነገር ነው። እንዲያው ጊዜ ለማሳለፍ ምናምን ብሎ ካልተመጣ በስተቀር ለመመልከት ራሱ ትንሽ ችሎታ ምንድን ነው ትያትር ምንድን ነው ድራማ ምንድን ነው የሚታየው ነገር የሚለውን ነገር ነው። ከመጣ ሰው የሚባለው ቃል ይገባዋል፣ የሚነገረው ነገር ይገባዋል። እዛ ራሱን ከቶ ሙሉ በሙሉ ካየ በኋላ ይወጣል። ያ ሀሳብ ስለሌለ ብዙ ጊዜ በተለያየ በዩቱብ ላይ የሚታዩ አጫጭር ነገሮችን በመመልከት በዛ ነገር ላይ ስለተመሰጠ መሳቅ መሳቅ በጣም መሳቅ እጅግ በጣም መሳቅ ብሎ ስለሚመጣ ያንን ነገር ሲያጣው ይቁነጠነጣል ይመስለኛል። እንግዲህ የእኔ ሀሳብ መልካም ከኑሮ ፈተናዎች ከዕለት ተዕለት ሁኔታዎቹ ከሩጫው ከጊዜው ባሻገር የቲያትር ጥበብ እንደ ማንኛውም ሌሎች የጥበብ ዘርፎች ማወቅንም ይጠይቃል፣ ለማድነቅና ለመረዳት በጉጉት ለማየትም እሱም ከግምት የሚገባ ይመስለኛል። አሁን ከምታነሱት ውይይት አበባየሁ፣ በአንድ በኩል የገንዘብ ወጪን ያህል ተጨማሪ ፈተና ተጨማሪ ኃላፊነት ይዛቸዋል ቲያትር እዚህ በምንኖርበትም የካበተ የመመልከት የማድነቅ ልምድ ባለው ማህበረሰብ ውስጥም እንደ ትምህርትም የጥበብ ክህሎትን በትምህርት ቤት የመቅሰም ልምድ ሁሉ ባለበት ሀገርም በሌሎች የሚደጎም ነው። ቲያትር ራሱን አስተዳድሮ አያውቅም እስከሚለው ድረስ ሄዳሉ። ከዛ አንጻር በመፍትሄው አንተ ምን ይታይሃል? አለም ፈንጠቅ ያደረገችው ነገር አለ፣ በህብረተሰብም ዘንድ ይሁን በሌሎች ምንጮች። መፍትሄው ከባድ ነው። እንደዚህ ይሆናል ብዬ እምለው ይቸግራል። አሁን አለም እንዳለችው የተሻለ ተስፋ የሚመጣበት መንገድ ካለ ሰየው ነው ካለ በለዛ። እንግዲህ ማህበረሰቡ ለራሱ ግን ነው ቲያትርን የሚመለከተው አሁን ትልቅ ችግር ያለው አንዳንድ ሰዎች ለእኛ የሚያዩት እየመሰላቸው ለእኛ የመጥተው ኦ፣ ይቅርታ ትናንት አደራ እንዳትቀየም፣ ትኬቱን እኮ ገዝቻለሁኝ ይለኛል። እኔ ኖ ትኬቱን አይደለም የምፈልገው ቲያትሩን ለመስራት ማጠፋውን ጊዜ ያክል በምሰራው ስራ ብሰራ የተሻለ ገንዘብ አገኛል ያደለም አላማው ቲያትሩን መስራቱ ነው። ከማህበረሰቡ ጋር መገናኘቱ ነው። ባህልን፣ ታሪክን ለህብረተሰቡ፣ እዚህ ለሚያድገው ትውልድ ማሳየቱ ነው ቁም ነገሩ። ያንን አንደርስታንድ ካደረጉ ለራሱ ሲል ካለበለዚያ፣ እንግዲህ በዓመት አንድን ቢሆን ደስ የሚለንን ነገር እየሰራል። በፊትም ሳወራው ነበረ፣ የሚቀጥለው ወገን እንዴት ሊሆን ነው? አዳዲስ ከኛ በኋላ የሚመጡ ልጆችም ለቲያትር ያላቸው ስሜት በጣም ቀዝቃዛ ነው። ወይም ለመስራት ቢፈልጉ የሚመርጡት ቲያትር በጣም ደከም ያለውን አይነት አካሄድ ነው የሚሄዱት። እነሱ ብቻ ሳይሆኑ እኛም ህዝቡን ለማስታመም እያለን አብረን ከምናምንበት ነገር እየወጣን መስራት እየጀመረ ነው። ፋይናንሻል ጉዳይ አስቸጋሪ ነው። ኮሚኒቲው ለራሱ ሲል፣ ቤተ ክርስቲያን ለራሷ ስትል ይህን ነገር ለማካሄድ የሚረዱን መንገድ ካለ አብረን በመተጋገዝ እንሰራል። አሁን እኛ የምንሰራው ኪሳችን ለማስገባት አይደለም፣ ኪሳችን ለማስገባት አይደለም። ሙያውን አረግ ብቻ ነው እየሰራ ያለ ነው እና እንደዚህ ቢሆን ብዬ የምለው ነገር የለም እኛ ግን መጣም አልመጣም ጠንከር ወዳለ ነገር መሸጋገር አለብን የሚል እምነት አለ። ይኔ እምነት ነው። በቃ ካሁን በኋላ አንዳንድ ሰዎች ምነካ ምነካ ባየ ያሉኝም ሰዎች አሉ። ለምንድሩ እንደዚህ አይነት ፕሌ የምትሰሩት? ያ የድሮ ፕሌ የት ሄደ? የሚሉ ጥያቄ የሚያመጡ ሰዎችም አሉ። የዛን ያክል ጥሩ የሚባሉ ተመልካቾች አሉ። እንግዲህ ለሶስት ሰው፣ ለሰላሳ ሰው፣ ለአርባ ሰው ከሆነ ያንኑ አንጀት የሚያረሰውን ትያትር ሰርተን ከዛ በኋላ የሚመጣውን መቀበል ነው የሚሻለው ብዬ አምናለሁ። ያለው ሁኔታ ወደዛ ነው የሚያስኬደ ። ግሩም አነጋጋሪው፣ አወያዩ ሀሳቦች በተመልካቾቻችሁ ለእኛም አድማጮቻችን በሆኑት ዘንድ የሚያነጋግሩ ውይይቱም ንግግሩም የሚቀጥል ይመስለኛል። በተለይ ደግሞ በውጭ ሀገር የምትኖሩ አድማጮቻችን ቀደም ብሎ የጥበቡ ሰዎች በተነጋገሩባቸው ሀሳቦች ላይ አስተያየቶቻችሁን ሀሳቦቻችሁን አካፍሉን፣ ላኩ፣ በያላችሁበትም ተወያዩ። ወደ ውይይቱ ባለቤቶች ስመጣ ወደ ጨዋታ ወደሚመልሰው ላድርግ። በራሳችሁስ እንደ ተመልካች ሁሉ ጊዜ ያታችሁ እናንተስ የምትወዱትን በሌሎች የተሰራ የሌሎችን ቲያትር በያላችሁበት ከተማ አለም ባለሽበት በዚህ ዋሽንግተን ዲሲ ሼክስፒርን ኬኔዲን ጨምሮ በርከት ያሉ የጥበብ መታያ መድረጎች አሉ። አበባየሁና ተስፋዬም ባላችሁበት እንዲሁን ታያላችሁ ይ ቲያትር አድማጮች፣ ውይይቱ አልተቋጨም። ለቀደመውና ለቀሪው በሌላ ጊዜ እንግዶችን ይዤ መለሳለሁ። ደጋግመን እንዳስታወስ ነው ግን እንወያላችሁበት፣ ተወያዩ፣ ጻፉልን፣ ደውሉ። እስከዚያው ግን እንግዶቼን አለም ፀሐይ ወዳጆን፣ ተስፋዬ ሲማንና አባዬው ታደሰን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጠልኝ። ወደ አዲስ አበባ ጥሩ፣ ብልሃል አዲሱ። አሁን ሰዓቱ ንጉስ አክሊሉ ለምሽቱ ያሰናዳልንን 15 ቀን ጠብቆ ብቅ የሚልበት መስኮት የሚከፈትበት ነው አሉላና አዲሱ፣ እንደምን ሰነበታችሁ? ታስታውሱ እንደሆነ ባለፈው አስራ አምስት ቀን የምድር ጦሩን ታዋቂ የመድረክ አስተዋዋቂ አማሀ ተወዳጅን አቅርቤው ነበረ። አማሀ ተወዳጅ በአሁኑ ወቅት በጉሮሮ ካንሰር ተይዞ ሀገር ውስጥ ሕክምና እያደረገ ነው። አሁንም የወዳጆቹን የአድናቂዎቹን ድጋፍ ይጠይቃል። እንደው ምድር ጦር ከሄድኩ ዘንዳ ብዬ እንደ አርቲስት የጋብቻ ስነ ስርዓቱን ባለፈው መያዝ አስራ ዘጠኝ ቀን ሲፈጽም መሳሪያዬን ይዤ ወደዛ ወደ ሰርጉ ቦታ እኔም ተጠርቼ ነበር እና ሲሄድ ያገኘሁት እንደ አማ ተወዳጅ የምድር ጦሩን ይሳቅ ባንጃውን ነው። ትንሽ ልገልጸን ለምንፈልገው የኢትዮጵያ ሕዝብ ሁልጊዜ የሙዚቃ ተጫዋቾችን ያፈቅራል። በእውነት ለመናገር ይህም እዚህ የደረስ ነውም በህዝቡ ታላቅ ድጋፍ ነው። ለ የኢትዮጵያ ሕዝብ በንጽህና ከሰራህ ሙዚቃ በጣም ያከብረሃል፣ ይወዳሃል። ያያ ነው። በሌላው በኩል ጥቅም አገኛለሁ ብለህ ሙዚቃን የመስራቱ በእኛ እድሜ እንደምታውቀው የለም፣ አይታሰብም። ሆኖም ግን እግዚአብሔር ይመስገነው ፍቅርና ክብር ከህዝቡ አግኝተናል። ይሄ ነው ደሞዛችን። በቀጣዩ ማንም ሙያተኛ ቢሰራ ጥቅም አግኝ ሳይሆን ከልቡና ከእውነታው ቢሰራ ወጣቱ ትውልድ ጥሩ ጊዜ የተሻለ ጊዜ አለ፣ ሙዚቃ የመማሩ እድል አለ ፊት ይሄ ብቻ ተሰሩ። እነዚህ ነገሮች ጥሩ ነገሮች ባለፈው ጊዜ ነው የተሰሩት እየተባለ ብቻ በታሪክ ታሪክ ሲቆይ ተረት ይሆናል እንደሚባለው ተረት እያወራን ከምንኖር ያንን እንዴት ነው ሊሰራ የቻለው? ፍቅሩ እንዴት ነው ሊመታ የቻለው የሚለውን ይዞ ወጣቱ ትውልድ ያንን ካለፉት ታላላቅ ሙዚቀኞች አሉ እነ ጥላሁንን እንግዲህ የምታውቃቸው ብዙ ማተኞች አሉን በኢትዮጵያ ውስጥ የእነሱን አሪያ ቢከተል እና ህዝብን ቢያገለግል የሚል አስተያየት ነው ያለኝ በቅርቡ ይስሀቅ የታወቁ አንጋፋ አርቲስቶች፣ የሙዚቃ ባለሙያዎች፣ የሙዚቃ ሰዎች ባሉበት ጋብቻ መሰረተ ይባላል። ስት ነገሬ ደግሞ አሁን እንግዲህ ረጅም ዘመን ነው ከትውልድ ከአስተዳደገ ጀምሮ የነበረህን የስራህንም አይነት ስናይ ና እንዴት ነው ይሄ ጋብቻ አልቆየም? አንተም አይተዋል። ሁለተኛ ጋብቻ ነው በፊት ድሮ ባለቤቴ ከዚህ ዓለም በሞት ስለተለየች ነው። ይሄ አሁኑ ጋብቻ እንግዲህ እንዴት መሰለ፣ እንዲሁ እግዚአብሔር መቼም አንስቶ ይሰጣል። ትዳር ማለት ትልቅ ዕድል ነው። መታደል ያስፈልጋል። እና አሁን ያገባኋት ባለቤቴ እንዲሁ እሷም ባለቤቷ በሕይወት ባለመኖሩ እግዚአብሔር አገጣጠመን። ይሄንንም እንግዲህ እናንተ ወንድሞቼ ባላችሁበት እንዲሁ እየተንዘላዘልኩ ከመኖር ትዳር ማለት ክብር ነው። ትዳር ማለት ህይወት ነው። ትዳር የለመደ ሰው እንዲሁ መኖር ቢበላና ቢጠጣ ምንም ክብር የለውም። ማገናኘው ነገር አለ ትዳር የሌለው ሰው እና በዚህ በስልሳዎች ውስጥ ጎንደር ነበርኩኝ። አሁን ደጃዝማች ከሌ ፊታውራሪ ከሌ ይባላሉ። እንግዲህ ያን ጊዜ ጥቁር ቀሚሳላቸው ካባ ያን ካባ ለብሰው ሲሄዱ ፊታውራሪ ደጃዝማች መጡ ተብሎ በጉብሉ ይሸሻል። እንኳን ሰው ልክ ያቺ ካባቸው ስትወልቅ ፈረሱ ማህያውም እየረገጣቸው ነው የሚሄደው። ክብር እዛሽ ልብስ ላይ ነው ያለችው። ይህ ሰው ልጅ ክብሩ ትዳሩ ነው። ምንም ቢሆን አንድ እንግዲህ ከሰማይም እኮ ፈጣሪያችን አይቶ አዳም ብቻው መሆኑን አይቶ ነው ሰው ብቻውን ይኖር ዘንድ መልካም አይደለም ብሎ ከግራ ጎን አጥንቱ ላይ ነው ሴትን ሔዋንን የሰጠውና እንኳን እኛ የሰው ልጆች ፈጣሪያችን በቃ ቀድሞ ስላሰበልን እኛም ደግሞ ለራሳችን ማሰብ ይገባናል በሚል እንፈጽመናል። መልካም ሰው ናት። በዚህ በሙዚቃውም እንድበረታ በጣም ትልቅ ድጋፍ እያደረገችልኝ ነው። እንግዲህ ይሄን ነው የሚመስለው። ታዋቂው የሙዚቃ ሰው ይሳቅ ባንጃው ጋብቻውን የፈጸመው ከወይዘሮ ጥሩፋት አሰፋ ጋር ነው። በዳግማ የትንሣኤ ለተፈጸመው ለዚህ ዳግም ጋብቻ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን በዚሁ ልንቋጭ ነው። አሁን የቀረን ታዲያ አዎ አሁን የቀረን የመሰናበቻ ዜማ ነው። ከማጠቃለያ ዜናው በኋላ ግን እንመለሳለን። ከዚያው ግን አሁን ዜና እናሰማለን። መንግስት በምስራቅ ቻይና ሊገነባው ያቀደውን የቆሻሻ ማቃጠያ ሕንፃ በህዝቡ ተቃውሞ ምክንያት ዘግቶታል። ህዝቡ እቅዱን የተቃወመው በጤናችን ላይ ጉዳት ሊያደርስ ይችላል በሚል ስጋት ነው። ከሁለት ሳምንታት በላይ ለሆነ ጊዜ ሲካሄድ የቆየው የተቃውሞ ሰልፍ ትላንት ወደ ግጭት አምርቶ ነበር። በብዙ መቶች የሚቆጠሩ ፖሊሶች ዮዋንግ በተባለው መንደር ከተቃዋሚዎች ጋር ተጋጭተዋል። ሽኗ የተባለው የመንግስት የዜና አገልግሎት በዘገበው መሰረት ተቃዋሚዎቹ ሰላሳ መኪኖችን ገልብጠዋል፣ ሁለት የፖሊስ መኪኖችን በእሳት አጋይተዋል። አንድ ፖሊስና አንድ ተቃዋሚ ከባድ ጉዳት እንደደረሰባቸው ታውቋል። በሰሜን ምዕራብ ፓኪስታን አንድ አጥፍቶ ጠፊ በእግር ኳስ ጨዋታ ስታዲየም ላይ ራሱን በማፈንዳቱ በትንሹ አራት ሰዎች ሲገደሉ፣ ሰባት ቆስለዋል። የፖሊስ ባለስልጣኖች እንደሚሉት የዛሬው የአጥፍቶ ጠፊ ጥቃት በቦታው አጠገብ ከሚገኘው ካይበር የተባለ ጎሳዊ ክልል ሸሽተው በመንግስት ሲመዘገቡ በነበሩ ስደተኞች ላይ ያነጣጠረ ሳይሆን አይቀርም። በየመን ደቡባዊ ክፍል አንድ አጥፍቶ ጠፊ መኪና ውስጥ የተጠመደ ፈንጂ በፖሊስ ኃይል ህንፃ በር በማፈንዳቱ ቢያንስ 12 ሰዎች እንደተገደሉ የፖሊስ ጽህፈት ቤት አስታውቋል። ሃርዳሞት በተባለው ክፍለ ሀገር መዲና ሞኮሉ ላይ ዛሬ በተፈጸመው ጥቃት ፖሊሶችና ሲቪሎች የሚገኙባቸው በርካታ ሰዎች ቆስለዋል። በሌላ በኩል ደግሞ በየመን መዲና ሰንዓ በፕሬዚዳንታዊ ጥበቃ ኬላ ላይ ጥቃት ለመክፈት በተደረገው ሙከራ ሶስት ተቃዋሚዎች እንደተገደሉ የሀገሪቱ የሀገር አስተዳደር ሚኒስትር ገልጿል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስካሁን አራት ሰዓት በ22ና በ5 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራማችንና ከምሽቱ 3 ሰዓት ላይ ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ ፕሮግራሙ ካቀነባበረልን ደሳሌ መኮንን ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደንን የአሁኑም በዚሁ ተሰናበትን። ሰላም።